ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በሰው ሰራሽ አእምሮ እየታገዘ የእንግሊዝኛ ንግግርን ወደ ትግረኛ ቋንቋ ለመመለስ የሚያስችል የኮምፒውተር መተግበሪያ በአምስት ኤርትራውያን የኮምፒውተር ኢንጂነሪንግ ምሩቃን ከሰሞኑ ይፋ ተደርገዋል። በዚህ ጉዳይ ላይ ብርሃነ በርሀ ቀጣዩን ዘገባ ያጋረናል። አምስቱ የትርጉም የኮምፒውተር መተግበሪያ ባለቤቶች ናኦድ ብርሃነ፣ ራሄል ሀብተ፣ ሜሮን ሀብተ ሚካኤል፣ ናትናኤል ካሳይ እና ሜሮን ሚካኤል ይባላሉ። ሜሮን ሚካኤል ለአሜሪካ ድምፅ እንደተናገረው የኮምፒውተር መተግበሪያ ማሽኑ የከፍተኛ ተቋም ትምህርታቸውን በ2015 ሲያጠናቀቁ ለመመረቅ የሰሩት ፕሮጀክት ግኝት ነው። የፕሮጀክት ሐሳቡን መነሻና ዋና ዓላማውን አስመልክቶ ሜሮን ሚካኤል ሲያስረዳ እጂ ነዚ ስራሕ እዚ ንክንዳሉ ዝደፋኣና ነገር ወይ ተቐንዲ የትርጉም ሶፍትዌሩን እውን የሰራንበት ዋና ዓላማ በትግርኛና እንግሊዝኛ ቋንቋዎች ተናጋሪዎች መካከል ያለውን ተግባቦት ለማቀላጠፍ በትርጉም ስራ ሂደት ያለውን ያለመረዳዳት እንቅፋትና ጫና ለመቅረፍ ነው። ለፈጠራ ስራው የተነሳሳነውም በውጭ ለሚኖሩ ትውልድ ኤርትራውያንና ትግረኛን ለማወቅ ለሚፈልጉ ሌሎች ዜጎች በማስተማሪያዊነት እንዲያግዝ በማሰብ ነው። ይህ የትግረኛ ቋንቋን በዓለም አቀፍ ደረጃ ለማስተዋወቅ የራሱ አስተዋጽኦ አለው። Thanks to all who have participated in our work. Miss Ghana, Sirah, Tesatfo. Software, Bowlet Mangat Yakwan Kwam Lassan and Misara, Miron Yabra Ral. Adak Azawi, Hajin Hajin Hermeli የመጀመሪያው ገጽ በተዘጋጀው የድምፅ መቅረጫ እንዲተረጎምልን የፈለግነው የእንግሊዝኛ አረፍተ ነገር በድምፅ ቀርጸን ለመተርጎም የሚያስችለን ነው። ሁለተኛው መንገድ ደግሞ በኮምፒውተሩ ላይ አስቀድሞ በእንግሊዝኛ ድምፅ ተቀርጾ ከተዘጋጀው ፋይል የፈለግነውን መርጠን ለመተርጎም በተዘጋጀው ገጽ ውስጥ በማስገባት ለመመለስ የሚያስችለን ነው። ሌላው የፈጠራ ስራው ባለቤት ናኦድ ብርሃነ በበኩሉ ሶፍትዌሩ ያስገኛል ያላቸውን ልዩ ልዩ ጠቀሜታዎች ይገልጻል። አገር ጎብኚዎች ከትግርኛ ተናጋሪው ዜጋ ጋር እንዲግባቡ ይረዳል። እንደ ፍርድ ቤትና ኤምባሲ በመሳሰሉ ቦታዎች እንዲሁም በእንግሊዝኛ በድምፅ የተዘጋጁ መጽሐፎችን፣ ሰነዶችን፣ ጥንታዊ ጽሑፎችን፣ ፊልሞችን ወደ ትግርኛ ለመመለስ ለሚሹ ሁሉ ትልቅ አገልግሎት ይሰጣል። ቴክኖሎጂው ለመጀመሪያ ጊዜ ይፋ የተደረገው እንደ አውሮፓውያኑ አቆጣጠር በ2019/20 ዓ.ም እንደነበረ የሚያወሳው ናኦድ ከጉግል ድራይቭ ቀጥሎ በሴማዊ ቋንቋ የተሞከረ ቀዳሚ ስራ እንደሆነ አመልክቷል። ቅድሚ ሕጂ እቲ ስራሕ ከመይ ነይሩ? ቀደም ሲል የነበረው ቴክኖሎጂ እንግሊዝኛ ንግግርን ወይንም ድምፅን ለመተርጎም መጀመሪያ የተፈለገውን ቋንቋ በጽሑፍ የማስፈርና ጽሑፉን ወደ ድምፅ የመቀየር ሶስት የአሰራር ደረጃ የሚከተል ነበረ። ጉግል ድራይቭ ግን በዚህ አዲስ ቴክኖሎጂ ተጠቅሞ ንግግርን በድምፅ ከእንግሊዝኛ ወደ ስፓኒሽ በቀጥታ የሚቀይር ስራ ይፋ አድርገዋል። የእኛ ገኝት ደግሞ ከጉግል ድራይቭ ቀጥሎ በተመሳሳይ መንገድ በሌላው ቋንቋ የተሰራ ሁለተኛው መተግበሪያ ነው። በሰማያዊ ቋንቋ የተሰራ ቀዳሚ መተግበሪያ ማሽን መሆኑም የተለየ አድርገዋል። እንዲህ አይነቱ የትርጉም መተግበሪያ መለኪያ መስፈርት 50ና ከዚያ በላይ ነጥብ እንደሆነ ናኦድ ይጠቅሳል። በጉግል የተሞከረው ማሽን ለ1000 ሰዓታት በተደረገለት የማለማመድ ስራ 40 ከ50 የሆነ ውጤት ሲሰጥ እነሱ የሰሩትን ማሽን ግን ለ30 ሰዓታት ብቻ በማለማመድ እንደየአረፍተ ነገሩ መርዘምና ማጠር ከ28 እስከ 30 በሆነ ውጤት የመተርጎም አቅም እንዳለው ለማረጋገጥ እንደቻሉ ገልጸዋል። በቀጣይም የተለያዩ ዳታዎችን በማዘጋጀትና ለተጨማሪ ሰዓታት በማለማመድ የተሻለ ውጤት እንደሚያስገኙ የአሁኑ ሥራቸው ብርታት እንደሰጣቸውና ተስፋም እንዳሳደረባቸው የቴክኖሎጂው ባለቤቶች ያመለክታሉ። ከቴክኖሎጂው አዲስነት የተነሳ በፕሮጀክቱ ትግበራ ሂደት በቂ መረጃ ለማግኘት ብዙ እንደተቸገሩ ባለፈጠራዎቹ ያስታውሳሉ። በእንግሊዝኛና በትግርኛ ቋንቋዎች አስቀድሞ በድምፅ የተቀረጸ ዳታ ውስንነት፣ ደካማ የኢንተርኔት ትይይዝና ተፈላጊው የቅመራ አቅም ያለው የዘመናዊ ኮምፒውተር እጥረት የሥራቸው ዋና ማነቆዎች እንደነበሩ ዘርዝረዋል። እነዚህም ተግዳሮቶች የመተግበሪያ ማሽኑን በተፈለገው ልክ ለማለማመድ ብርቱ ጫና ቢያሳድሩባቸውም፣ የራሳቸውን ዳታ በድምፅና በጽሑፍ የማዘጋጀት ከባድ ፈተና ውስጥ አልፈው የቴክኖሎጂ ውጥናቸውን እውን ለማድረግ እንደበቁ ተናግረዋል። አሁን የኮምፒውተር መተግበሪያ ማሽኑ አንዴት ተሠርቷልና በልዩ ልዩ ቋንቋዎች የተዘጋጀ እንዳታ በመስጠት ለትርጉም ሥራ ማዋል እንደሚቻል የቴክኖሎጂው ባለቤቶች ይናገራሉ። በይቀጥላልም በሞባይል ሶፍትዌር መልክ በማዘጋጀት ለአጠቃቀም ቀላል እንዲሆንና ከትግርኛ በተጨማሪ ለሌሎችም ሴማዊ ቋንቋዎች የትርጉም ሥራ እንዲያገለግል የማድረግ ዕቅድ እንዳላቸው የፈጠራ ባለቤቶቹ አመልክተዋል። ለአሜሪካ ድምፅ ራዲዮ ብርሃን በርሀ፣ አስመራ። ብርሃን እናመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው፣ ከአሜሪካ ድምፅ

የተጠነከረ የቀደመ ትውቅ ባይኖራቸውም ግለሰቦች መኖሪያ ቤትን የሚጋሩበት አኗኗር ወይም ሮሜትስ በምዕራባውያን ሀገራት ሕዝቦች ዘንድ የተለመደ ነው። በኢትዮጵያ ይህንን ባህል ለማስተዋወቅ ከእለት ዕለት እየጨመረ የመጣውን የቤት ኪራይ ዋጋም ለመመከት እንዲሁም ወጣቶችን አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማገዝ ያለም አገልግሎት ከሰሞኑ በስራ ላይ ውሏል። አብሮ ከተሰኙ አገልግሎት መስራቾች ጋር ያደረግነው ቆይታ በመቀጠል ይቀርባል። ኢየሩሳሌም በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ብዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጅ ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ። ኦስማን በላይ አባላለሁ ኮምፒዩተር ሳይንስ ከማይክሮሊንክ ኮሌጅ ተመረቄ ለባለፉት ሶስት አመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዲቨሎፕመንት ሮሎ ስጄ የሞባይል አፕሊኬሽኖችን እየሰራው ይገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመዘግ እስካሁን ፕሮፌሽናሊ እየሰራው ነው። ሁለታችሁንም በጣም ነው አመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባችኋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችው? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ ባጭሩ ንገር። ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምህርት ይሄዳ ነበር። እና እዛ ስትሄድ ማለትም ቤተሰብ ምናምን ነገር አልነበረንም። ለዚህ ብቻ ነበረች፣ ቤት ምናምን ነገር እያፈለገች ነበር እኔ ዛሜ አቦችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ። ምክንያቱም ከሴቲ ውስጥ አይደለም የሄደችው የነበረው እኛም ጋር ይጠቅማል ብዬ አሳኩኝና እሱን አይዲያ አመጣው ግን የሆነ ራሴ የሆነ አይዲያ ነበር። የጀሪ ደግሞ ሞር ኮንክሪት የሆነ ልክ ስለ ሰሞን እሷ የያዘችው አይዲያ አለ። እሱ እሷ ትቀጥላለች። እኔም ተመርቄ ወደ ስራ አለም በገባውበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም የት ሄጅ የምንፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው ግን መስራቱን ብዙም አሳስበውም ነበረው ስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም። ከበጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም እች አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበረ እኔም እንደዛም ይኖራለን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ሄን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል። ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት፣ ምን ያህል አስፈታኝ ነበረ? ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጄኔሬሽኖች እኔም እሰማ ነበረ የደባል በራፉ ችሎ ማይቆም ሰው ለተወሰነ ጊዜ ዘመድም የዛኔም ቢሆን በእርግጥ የተወሰነ ትውቅ ይጠይቃል፣ ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት፣ የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበሩት የነበረ ግን እየጠፋ የሄደ ነገር ነው። አሁን ግን ጥሩ አጋጣሚ እንደሆነ ይሄን የኛ ያመጣ ነው፣ የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል። ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ የነካ ያለበት ጊዜ ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆኖ አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን እስቲል አሁን ትንሽ እንደ ችግር የሚያነሱልን የሰኪሪቲ ችግር ነው። እንዴት እናውቀዋለን ያ ሰው? አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ ሰው። የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ነው ያደረግነው? አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት ራሳቸውን የሚሆን የመኖሪያ ቦታቸውን መለጠፍ በተግበሪያ ላይ በሚፈልጉበት ጊዜ ማለት ነው። የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ዑስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ። ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለሚፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መተግበሪያ አለን፣ ለምን ማስታወቂያውን በዚያ አታጋረውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬ ተጋሪ መልእክቴን በዚያ ላስተዋወቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ፅንሰ ሀሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ። ባለበት የተሻለ አማራጭ ያለው ምክንያቱም አሊስት አክቲቪ ከሌሎቹ ተመሳሳይ ማሆናት ስ ለቤት ኪራይ እና ለቤት ትዩ ጥለ ከሚሰሩ ሌሎች ተመሳሳያቸ ተግበራዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አፕ ዴት ስላለ ጊዜው ልጆችም ምና ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች እያለ አፕ ዴት ስለሚደረጉ ካረንት ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል ሀሳባቸውን የሰጡን ሀንስ ጋርበን እና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት? አንድ የምናምነው ነገርኛ የሪሶርስ ብዙ ሪሶርሶች አሉ እነዛን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው የምናምነው ፕላትፎርም ላይ ተገብር የቻልነው ነው ሀሳብ እሱ ነው በሀሳብ ደረጃ ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለውን ይዘን የተነሳ ነው በዛ የተነሳ ነው እና እነዚህ ያጠሩን የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን ከዛም ደግሞ ባሻገር በተለይ ወጣቶች ስለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት ቦታ ውስጥ ለመጣት በደመጣለው የተሻለ የመኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ቦታ ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ፣ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው፣ እንዲሁም የስራውንም ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው። ቆይታችንን ከማጠቃለላችን በፊት አንድ የመጨረሻ ጥያቄ ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን የሚዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል? በጣም ትልቅ ብለን የምናስበው ችግር የገጠመን እኛ ሰፖርት የቴክኒካል ሰፖርት ነው ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም። እዚህ ሀገር ውስጥ ለዚህ እሱን አድቫይዝ የሚያደረጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ላይክ ስፖርት ቢኖር እንደዛ ቲንክ በጣም የሚጠቅመው ለስታርታፖች እሱ መስል አይዲያ ሁሉም ሊኖረው ይችላል ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰቶች ከሌለ በጣም በጣም ያስለፋል። የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን እየመጣ ነው ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴ የሚባል ኮሚቲ ውስጥ አባልም ነኝ። እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚቲ ውስጥ እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት። እያገኝ ሆን ያለሁት እንደነዚህ ኮሚቴዎች፣ እዚም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም፣ ሜንቶሪንግ በማድረግ ቢታገዙ የሚል ሀሳብ ነው ያለኝ። ኢየሩሳሌም ክንፈና ኦስማን ወለላ፣ ከአሜሪካ ድምፅ አድማጮች እና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። የጅምራችሁ ትልቅ ቦታ ደርሰው ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይገጠማቸው። በጣም እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚቀርብ ወጣቶች ላይ ያነጣጠረ መሰናዶ ነው። ወደ ቀጣዩ ዝግጅት ስንሻገር በአዲስ አበባ ከተማ ልዩ ልዩ ስፍራዎች የሚሰማው ከፍተኛ ድምፅ ነዋሪዎችን እንቅልፍ እየነሳ እንደሆነ ይነገራል። በዚህ ጉዳይ ከነዋሪዎችና የሕግ ባለሙያዎች ጋር የተወያየው አስመመዋይ ነው። ቀጣዩን ዘገባ አሰናድተዋል። በአዲስ አበባ ከተማ ከሃይማኖት ተቋማት፣ የጭፈራና መዝናኛ ቤቶች ተሽከርካሪዎች ከንግድና የመኖሪያ አካባቢዎች ከመንገድ ላይ የተለያዩ የንግድ ማስታወቂያዎች ከግንባታ ሥራዎችና ከተለያዩ ቦታዎች የሚለቀቁ ድምፆች የከተማዋን ነዋሪዎች ረፍት አልባ አድርጓቸዋል። የአሜሪካ ድምፅ ያነጋገራቸው የከተማዋ ነዋሪና የሕግ ባለሙያ ኪዳኔ መካሻ የድምፅ ብክለቱ የከተማይቱን ነዋሪዎች የዕለት ተዕለት እንቅስቃሴ መረበሽ መቀጠሉን ገልጸው፣ በተለይ በመንገዶችና ከመዝናኛ ስፍራዎች የሚሰሙ ከፍተኛ ድምፆች የሰውን ልጅ ሰላም የሚያወኩ ናቸው ይላሉም ከማስታወቂያ ጋር ከተለያዩ ቅስቀሳዎች ጋር ከትራንስፖርት አጠቃቀም ጋር እንዲሁም ደግሞ ከስራዎች ጋር፣ ለምሳሌ በመኖሪያ አካባቢ ከሚሰሩ ነገሮች እንደዚህ ብዬ የመሳሰሉት ነገሮች ከፍተኛ ድምፅ የሚያመነጩና መደበኛ ከሚባለው ድምፅ በላይ የሚረብሱ ወይም ሰላማዊ የመረጋጋት ሁኔታን የሚያውኩ ናቸው። ይሄ እንግዲህ በጣም ሲዘወተር ሁላችንም በየመንገዱ ስንንቀሳቀስ በቀን በቀን የምናስተውለው ነገር ነው። አንዳንዴ እንዲያውም ቀጥታ ራሱ የሚናፈቅ ነገር እየሆነ ነው። የድምፅ ብክለት የአየር ብክለትን የሚከተል በዓለም ሁለተኛው ግዙፍ የአካባቢ ብክለት ነው። ማህበረሰቡን ከእንዲህ ያሉ ብክለቶች እንዲጠብቅና እንዲቆጣጠር በሕግ ስልጣን የሰጠው ለአካባቢ ጥበቃ ባለስልጣን ነው። የአሜሪካ ድምፅ በዚህ ጉዳይ ያነጋገራቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ሕግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ የድምፅ ብክለት በከተማዋ ከፍተኛ ስለመሆኑ ያረጋግጣሉ። ዋናው ከአገልግሎት ሰጪ እና ከአምራች ተቋማት ነው፣ ይሄ ድምፅ የሚመነጨው። አገልግሎት ሰጪ ስንል የሃይማኖት ተቋማትን ጨምሮ ነው። እነዚህ ባርና ሬስቶራንት፣ ግሮሰሪ፣ ጭፈራ ቤቶች፣ እንደ አዲስ አበባ ደግሞ ዝም ብሎ ሱቆች ጭምር ቡትክ በቀን ጊዜ ከፊተኛ የሆነ ሳይዙም በጣም ትልቅ ድምፁም የሚያወጣውም ድምፅ በጣም ትልቅ የሆነ በር ላይ ያስቀምጡ እና ሱቆች ጭምር አስፈላጊነቱን ጭምር ሳያውቁ ከፍተኛ ድምፅ ያመነጫሉ ማለት ነው እና በአዲስ አበባ ሁለንትናዊ የሆነ በሁሉም ቦታ በሁሉም ስራ ዘርፍ ውስጥ የሚገኝ የብክለት አይነት ድምፅ ነው ማለት ነው። የህግ ባለሙያው ኪዳኔ ነዋሪዎች ከድምፅ ብክለት መጠበቅ በኢትዮጵያ ህገ መንግስት ጥበቃ የተደረገለት መብት መሆኑን ያስረዳሉ። በህገ መንግስታችን አርባራት ላይ ጤናማና ንጹህ የሆነ አካባቢ የመኖር መብት ለሁላችንም ተጠብቋል። በአንቀጽ ዘጠና ሁለት ላይ ደግሞ መንግስት ጤናማና ንጹህ አካባቢ እንዲኖር የአቅሙ ጥረት የማድረግ ኃላፊነት ተጥሎበታል። እንግዲህ ቀደም ብሎም እዚህ ነገር ይታወቃል። በአስራ ዘጠኝ ሀምሳ ሁለት የወጣ ፍትሐ ብሔር ሕጋችን አንቀጽ አስራ ሁለት ሀያ አምስት ና ተከታዮቹ ላይ የሌላው ማንኛውንም ነገር ይዞታችንን በምንገለገልበት ጊዜ የጎረቤቶችን ወይም የሌሎችን እንዳንረብሽ ወይም እንድናስብ ያስጠነቅቃል። ሌላው ደግሞ በአስራ ዘጠኝ ዘጠና አምስት የወጣ አዋጅ ቁጥር ሶስት መቶ የአካባቢ ብክለት ቁጥጥር አዋጅ አለ። ይሄ እንግዲህ አካባቢ በካይ ከሚባሉት ነገሮች መካከል እንግዲህ በአጠቃላይ የሚያስቀምጠው በማንኛውም መጠን ጥራቱን በመለወጥ ጥቅሙን የሚቀንስ የሚያገዋደ ወይም በሰው ጤና ወይም በሌሎች ህያዋን ላይ ጉዳት ሊያደርሱ የሚችሉ ድምፅና ንዝረቶችን የሚያመነጩ ነገሮችንም እንደሚያካትት ይደነግጋል። አቶ ለሜሳ በበኩላቸው ህጎቹ ቢኖሩም የከተማው አስተዳደር ስሪት ወይም ማስተር ፕላን የተደበላለቀ በመሆኑ ህጉን ለማስከበር የሚደረገውን ጥረት አስቸጋሪ እንዳደረገው ይናገራሉ። ህጉ ላይ ስታንደርድ አለ። ስታንደርዱ ደግሞ የሚለው አካባቢዎችን በሶስት ቦታ ከፍሎ ያስቀምጣል። አንደኛው የኢንዱስትሪ አካባቢ ይላል። የኢንዱስትሪ አካባቢ በቀን ሰባ አምስት ደሲቤል በማታ ሰባ ደሲቤል ነው የሚለው። ደሲቤል ማለት የዩኒት ሆኖ የድምፅ መለኪያ መሳሪያውን ተጠቅመ ስትለካ ከሰባ በላይ በማታ ከሆነ በክሏል ማለት ነው። ገበያ አካባቢ ደግሞ በቀን ስልሳ አምስት በማታ አምሳ አምስት ይላል። ማታ ማለት ደግሞ ከምሽቱ ሶስት ሰዓት በኋላ ማለት ነው። ከዛ በላይ ሲሆን በክለዋል ነው የሚባለው። የመኖሪያ አካባቢ ደግሞ ሲሆን በቀን አምሳ አምስት በማታ አርባ አምስት ነው የሚለው ስታንዳርዱ ማለት ነው እና አካባቢዎችን ሶስት ቦታ ከፍሎ ነው ያለው የከተማው ማስተር ፕላን። እንደ አዲስ አበባ ብዙ የሚታየው ምክስድ ነው። ሁሉ ነገር አሁን እንደ ይሄ ሬሲደንሻል ነው፣ ጭራሽ ኢንዱስትሪ አይቋቋምም ወይ ደግሞ ገበያ አካባቢ ሊሆን አይችልም። ይሄ ደግሞ ኢንዱስትሪ አካባቢ ነው፣ ሰው ሊኖርበት አይገባም ተብሎ በደንብ የተለየ ማስተር ፕላኑ ላይ ባለው መሰረት የተቋቋመ ነገር የለም ማለት ነው። ሁሉም ሁሉ ቦታ አለ። መኖሪያም ኢንዱስትሪ ውስጥ አለ፣ ኢንዱስትሪም መኖሪያ አካባቢ አለ። ከላይ ኮንዶሚኒየም ነው ከስር ደግሞ ጭፈራ ቤት ነው ምናምን። ግራውንዱ ላይ ጭፈራ ቤት ይከፍታሉ። ከጎረቤት መጥተው ግሮሰሪ መኖሪያ ቤት ተከራይቶ ይከፍትብሃል። ባርና ሬስቶራንት ይላል። ከፊተኛ ድምፅ አለ። እንደዚህ ነው ያለው ነገር ማለት ነው። እና ኢቭን ቦታዎቹን በጣም የተቀላቀሉ አይነት ከተማ ነው ያለው በጣም አስቸጋሪ ያደርጎታል። አሁን እኛ ምንድን ነው የምናደርገው፣ በነዋሪዎች ስታንዳርድ ነው የምንለካው። ኢንዱስትሪ እና መኖሪያ ቤት አንድ አካባቢ ካለ ወይንም እነዚህ ከፊተኛ ድምፅ የሚያመነችው ማንኛዎቹም አንድ አካባቢ ሲሆኑ እና ነዋሪ በብዛት ካለ በአርባ አምስቱ ነው የሚነደው በማታ ማለት ነው። የከተማ ነዋሪዎች በድምፅ ብክለቱ እየተማረሩ በመምጣታቸው የሚቀርቡ ቅሬታዎችም እየጨመሩ መምጣታቸውን ተናግረዋል። የሚሰማውን ድምፅ እያሰሙን ከምሽቱ ዘጠኝ ሰዓት ምናምን ሁሉ የሚደውሉ እኛን ሁሉ ከእንቅልፍ የሚቀሰቅሱ አቤቱታዎች አሉ ማለት ነው እና ህብረተሰቡ በሰፊው ያቀርባል በዚህ በድምጽ ብክለት። የታሸጉ ግሮሰሪዎች፣ የታሸጉ ባርና ሬስቶራንት አሉ። ማስጠንቀቂያ እንጽፋለን። በግንዛቤም በማስጠንቀቂያም የማይመለሱት ደግሞ እናሽጋለን በገንዘብም ጭምር እንቀጣለን። በተደጋጋሚ ደግሞ ችግሩን ሲያደርሱ ማልማር ስሉ ደግሞ የንግድ ፍቃድ ስረዛ እንዲደረግ ለንግድ ቢሮ እናሳውቅና ንግድ ፍቃዳቸው በዛ ዘርፍ ስራ ላይ እንዲሰረዝ እንገዳም እንጽፋለን ማለት ነው። በከተማዋ የተለያዩ አካባቢዎች ባሉ መንገዶች ከፍተኛ ድምፅ በሚያወጡ የድምፅ ማጉያዎች የሚደረጉ ቅስቀሳዎች ሌላው ማህበረሰቡን እረፍት ነስቷል የሚሉት የህግ ባለሙያው ኪዳኔ ይህም የማስታወቂያ ህጉን ጨምሮ የህግ ክልክላዎች የተደረገበት ቢሆንም የሚመለከተው ተቋም ህግ ማስከበር እንዳልቻለ ጠቅሰው ይወቅሳሉ። የተለያዩ አካባቢ ክፍለ ከተሞች፣ ወረዳ የመሳሰሉት አንዳንዴ ያጋጥማል ደግሞ የንግድ ተቋማትን በየመንገዱ ወይም በየአሁን ሞሎች አካባቢ ምናምን በከፍተኛ ድምፅ ዛካባቢ የሚንቀሳቀሰውን ሰው የምርቶቻቸውን ሲያስተዋውቁ አገልግሎታቸውን ሊገልጹ ይሰማለን። የትራንስፖርት ተሽከርካሪዎችን እንደዚሁ አላስፈላጊ የሆነ ስልአት በመንሳት የሃይማኖት ተቋማትን ፉክክር በሚመስል መልኩ አንዳንድ ከቅጥር ግቢያቸው ወይም ከአካባቢው ድበር ዘሎ ያው የአምልኮ ስርዓት ነው። በእርግጥ ግን ሁሉም ሰው ወይም በዛ ሁኔታ ውስጥ ያ ነገር ይመለከተዋል ማለት አይደለም። ይህንን ቅሬታ ያነሳንላቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ህግ ተገባሪነት ዳይሬክተር አቶ ለሜሳ ጉደታ ተከታዩ ምላሽ ሰጥተዋል። የእኛ ቢሮ በምንም አይነት ሁኔታ መንገድ ላይ ማስታወቂያ ለመስራት ለትምህርት ቤትም ጉዳይ ለምንም ጉዳይ ምንም ለተቀደሰም ለሌላም ማሳብ ፍቃድ አይሰጥም ማለት ነው። ከፊተኛ ድምፅ እየወጣ ከተማውን እየረበሸ ስለሆነ እኛ ፍቃድ አንሰጥም፣ ደብዳቤ አንሰጣቸውም። ስለዚህ ምንድን ነው የሚያደርጉ? ዝም ብሎ በጉልበት መኪና ላይ መንታርቦ እየጫኑ ከተማ ውስጥ እየተንጫጩ የተለያየ ድርጅታቸውን ማስታወቅ የሚሞክሩ አሉ። ልመናዎች አሉ፣ ሃይማኖት ተቋማትን ጨምሮ እና ለተለያየ ጉዳይ በቀን ጊዜ ከተማ ውስጥ እየተዛዛሩ የሚረብሹ አሉ። ያንን ደንቦች እንዲያስቆሙ ነው የምናደርገው። ይህንን ጉዳይ እንዲቆጣጠሩ እኛ ግን ፍቃድ እንደማንሰጣቸው እና በዚህ ጉዳይ ፍቃድ እንደማይሰጥ በስፔሻል ኬዝ እጅግ በጣም አስፈላጊ ሆኖ ለሀገር የሚጠቅም ነገር ወይንም በመንግስት ከፈለገ በጣም ለሀገሪቱ ጠቃሚ ከሆነ ነው የሚለው ሕጉ ራሱ። በነዋሪዎች ቅሬታ በብዛት ከሚቀርብባቸው ተቋማት መካከል የሃይማኖት ተቋማት እንደሚገኙበት የሚናገሩት ኃላፊው አቶ ለሜሳ ተቋማቸው ከሃይማኖት አባቶች ጋር በጉዳዩ ዙሪያ እየተወያየ እንደሚገኝ ገልጸው ሕጋዊ እርምጃ ግን መውሰድ እንዳልጀመረም አስታውቀዋል። ለአሜሪካ ድምፅ አስማማዬ ነው። ዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ቆይቻለሁ። በቅንብሩ አብሮኝ የቆየው ደግሞ ንጉሥ ታምሬ ነው። መልካም ምሽት።